የዩናይትድ ስቴትስ መገናኛ ብዙኃኖች በአብዛኛው ይህንን ጉዳይ በአሜሪካ ዘመናዊ ታሪክ ውስጥ አሰቃቂ ግድያና ወንጀል ነው ያሉት በድንገት ነው። ይህ ሰውዬ ሽማግሌ ነው። የስልሳ አራት አመት ነጭ ሽማግሌ ነው። የሙዚቃ ዝግጅት ነበረ፣ ታላቅ የሙዚቃ ዝግጅት እሱ እዛ ከሲኖ ወይንም ደግሞ የቁማር መጫወቻ ሆቴል አናት ላይ ሆኖ ነው እንግዲህ ዝም ብሎ ያርከፈከፈባቸው ጠበንጃ እና ምክንያቱ ምን እንደሆነ አይታወቅም። ሰውየው እንግዲህ በኋላ የሚጣራ ነው። ወይ ድራግ ነገር ወስዶ ነው ወይ የሆነ ቂማ ቂሞ ነው የሚታወቅ ነገር የለም። ግን ዝም ብለው በተሰበሰቡት ሰዎች ላይ መሳሪያውን አርከፈከፈና ያው ብዙ ሰው ገደለ። አሁን እንዳልከው ስለ ሰውየው ተጨማሪ መረጃ አልተሰማም። እንግዲህ አሜሪካም ጉዳዩን እየመረመርኩ ነው ብላለች። የአሜሪካ መንግስት ባለስልጣናት እንዲህ አይነት ጥቃቶች ሲፈጸሙ ሽብር ነው ለማለት ብዙ ጊዜ ሲቸገሩ ይስተዋላል። ይሄን ጉዳይ እንዴት እየመረመሩት ነው? ሽብር ተብሎ ሊወሰድ ይችል ይሆን? ብዙን ጊዜ የሚያስቸግረው ነገር ልክ አሁን ከስም አጠራር ነው። ስሙ ከእስልምና ጋር የተያያዘ ሲሆን ብዙን ጊዜ ቶሎ ብለው ወደ ፍርጃ ይሄዳሉ። ይሄ ሰውየው ግን ቅልጥ ያለ ነጭ ነው እና በጥቁሮችም አካባቢ ያለው በነጭ ላይ ያለው አመለካከት ምንድን ነው? ነጭ ሲሆን ነገሮች ተቀባብቶ ወደ ሌላ ነገር ነው የሚላከኩት። ለምሳሌ የአእምሮ ችግር ኖሮበት ይሆን ምናምን ነው የሚባለው። ሌላው ግን ማይኖሪቲ ወይንም በእምነትም በዘርም ማይኖሪቲ ስትሆን ግን፣ ወይንም ደግሞ አናሳ ማህበረሰብ ውስጥ የመጣ ሰው ስትሆን ቶሎ ብሎ ወደ አሸባሪነት የመፈረጅ ሁኔታ አለ የሚል ነገር አለ እና ይህንን እውነታ ነው አሁንም የምትመለከተው። ከዚህ ጋር በተያያዘ አሁን ኤፍቢአይ ስለ ሰውየው እያጣራው ነው ብለዋል። ሰውየው እንግዲህ የኋላ ጀርባው ምን ይመስላል የሚለውን እስካሁን እንግዲህ፣ ሬሳውን አግኝተዋል። ሞተዋል። በነገራችን ላይ ሰውየው ሲኤንኤን እንደዘገበው ከሆነ ግለሰቡ አስር የነፍስ ወከፍ ጠመንጃ ይዞ ነበረ በነበረበት ሆቴል ውስጥ ራሱን ያጠፋው የሚል ነገር ተሰምቷል። አው አሁን በግልጽ ፖሊሶች ገደሉት ወይ ራሱን አጠፋ የሚለውም አሁን መጨረሻ ላይ በምከታተለው መረጃ መሰረት በግልጽ አልታወቀም የሚል አንድ አዲስ መረጃ ወጥቷል። ኤፍቢአይ ወይንም የአሜሪካ የፌዴራል ምርመራ ቢሮ ይህንን ጉዳይ እያጣራ ነው የሚል ሁኔታ ነው ያለው። ሌላው እሸቴ መሳሪያ በገፍ ይሸጣሉ። ማንም ሰው ሄዶ መሳሪያ ይገዛል እና በዚህ ሀገር ውስጥ አንድ ሰው አስር ሃያ መሳሪያ ታጥቆ ሰዎችን እንዲገልም ራሳቸው ናቸው ሁኔታውን ያመቻቹት እና ከሞላ ጎደል ይሄንን ይመስላል። ሌላው ግን የሚገርመው ነገር ፕሬዚዳንት ትራምፕ ያው እንደለመዱት በትዊተር ሐዘናቸውን ገልጸዋል እና ይህም ሲያስተቻቸው ነበረ። አሁን በመገናኛ ብዙሃን መክብብ ሸዋ ለሰጠህ ማብራሪያ በጣም አመሰግናለሁ። እሺ፣ ሸቴ ለእናንተም መልካም ምሽት ይሁን። አመሰግናለሁ።